ቮይስ ኦፍ አሜሪካ ኢትዮጵያ አሁን ያለችበት ሁኔታ ከሁለት ሺህ ሰባቱ ምርጫ አንስቶ በሀገሪቱ ውስጥ የተካሄዱ ሂደቶች ድምር ውጤት ነው ይላሉ የፖለቲካ ተንታኞችና ተቃዋሚዎች። እስካሁን ከመንግስቱ የተሰጡ ምላሾችም የህዝቡን ጥያቄዎችና ችግሮች የሚመጥኑ አይደሉም ባይ ናቸው። የህዝቡ ጥያቄዎችና የሚጠበቁ ድምር መልሶችም ወደ ቀጣዩ ጠቅላይ ሚኒስትር የሚሸጋገሩ ፈታኝ ሁኔታዎች መሆናቸውንም አስታውሰዋል። እስክንድር ፍሬው ተከታዩን ዘግቧል። ኢትዮጵያ በሌላ የካቢኔ ሹምሽር በጠቅላይ ሚኒስትር ሹመት ዋዜማ የኢህአዴግ ምክር ቤት ስብሰባ ቀጣዩን የአገሪቱ መሪ እንደሚመርጥ እየተጠበቀ ነው። እናም በቀጣዩ ሳምንት ዘመነ ኃይለ ማርያም ደሳለኝ አብቅቶ አዲሱ መሪ ኃላፊነት ይረከባሉ። የቀድሞው ጠቅላይ ሚኒስትር መለስ ዜናዊ በድንገት መሞታቸውን ተከትሎ ወደ መንበረ ስልጣን የመጡት ኃይለ ማርያም ደሳለኝ የመጀመሪያ ሁለት ዓመታት በንጽጽር የተረጋጉ የሚባሉ ነበሩ። ሁኔታዎች መቀየር የጀመሩት በተለይ የ2007 ቱን አጠቃላይ ምርጫ ውጤት ተከትሎ እንደሆነ የተቃዋሚ ፓርቲ መሪዎችና የተንታኞች እምነት ነው። ኢህአዴግና አጋሮቹ 547 ቱንም የፓርላማ መቀመጫዎች ማሸነፋቸው በተገለጸ ማግስት በየትውልድ ቀዬዎቻቸው በብዙ ሺህ የሚቆጠር ሕዝብ ለድጋፍ ሲወጣላቸው የታዩ ታዋቂ የተቃዋሚ ፓርቲ መሪዎች ሳይቀሩ መሸነፋቸው የተገለጸው ያኔ ነው። የእነዚህ ታዋቂ የፖለቲካ መሪዎችና ፓርቲዎች ደጋፊ የሆነው መራጭ ህዝብ ሀሳቡ እንዳልተወከለ፣ ድምፁ እንዳልተቆጠረ ተሰማው ይላሉ የፖለቲካ መሪዎችና ተንታኞች። የቀድሞው የተቃዋሚ ፓርቲ አመራርና ታዋቂ የህግ ባለሙያ ዶክተር ያዕቆብ ኃይለማርያም አንዱ ናቸው። እዚህ ለደረሰው እንቅስቃሴ በእውነት ብዙ አስተዋጽኦ አድርጓል የሁለት ሺ ሰባት ምርጫ እና ህዝቡ የተረዳው ምንድን ነው? አይ ከእንግዲህ በምርጫ ማሸነፍ አይቻልም የሚል ድምዳሜ ነው የደረሰው። ምክንያቱም አንድ ፓርቲ በምንም አይነት በመቶ ፐርሰንት ሊያሸንፍ አይችልም። ተቃዋሚዎች በእርግጥ አሉ። ኢትዮጵያ ውስጥ ደግሞ በብዛት ነበሩ እና በእውነት እንደው ኢህአዴግንም ያዋረደ ነገር ነው ማለት እችላለሁ። ምክንያቱም እንደው መቶ ፐርሰንት ምርጫ ማንም የትም ተደርጎ አያውቅም። የትም ምንም ጊዜ ቢሆን ተቃዋሚዎች አሉ። እና ያ ምርጫ ህዝቡን ተስፋ አስቆርጦታል አይ ከእንግዲህ ነፃ ምርጫ ኖሮ መወዳደር አይቻልም የሚል እንድምታ ሰጥቷል በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና አለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ፕሮፌሰር ካሳውን ብርሃኑ በበኩላቸው ከምርጫ ውጤት በተጨማሪ ለተቃውሞው ምክንያት ያሏቸውን ነጥቦች ጠቅሰዋል በተደጋጋሚ በመንግስትም እንደተነገረው በገዢው ፓርቲም እንደተነገረው ህዝብን ሀገርን በመብራት ላይ ያጋጠሙ ፈተናዎች የመልካም አስተዳደር፣ የህግ የበላይነት ጦት ወይም እጥረት፣ የሙስና መንሰራፋት፣ የህዝብ ቅሬታ ከጊዜ ወደ ጊዜ እየተባባሰ መሄድ እነዚህ ሁሉ ተዳምረው ነው እንግዲህ የመጡትና ይሄ ብቻ ምርጫው ብቻ አይመስለኝ። በህዳር ሁለት ሺ ስምንት የመጀመሪያው የተቃውሞ ምልክት ምዕራብ ሸዋ ጊንጫ አካባቢ ሲታይ የሁለት ሺ ሰባቱ ምርጫ ተከትሎ የተቋቋመው ካቢኔ ገና ሁለት ወራት እንኳን አልሞላውም ነበር። በዚያው ዓመት የተቃውሞ እንቅስቃሴውና ግጭቱ ወደ ሌሎች የአገሪቱ አካባቢዎችም ተሸጋገረ። የተፈጠረውን የጸጥታ ችግር በተለመደው የህግ አግባብ ብቻ መፍታት እንደማይቻል የገለጸው የኢትዮጵያ መንግስትም የመጀመሪያውን የአስቸኳይ ጊዜ አዋጅ አወጀ። ህገ መንግስቱንና ህገ መንግስታዊ ስርዓቱን ለመከላከልና ለመጠበቅ በሚል የታወጀው ይህ አዋጅም ከመስከረም 28 2009 ጀምሮ ተግባራዊ መሆን ጀመረ። ህግና ስርዓትን መሰረት በማድረግ ለመፈጸም ቃል እገባለሁ። በጥቅምት 2009 ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሹም ሽር አደረጉ። ከተቋቋመ አንድ አመት ብቻ የሆነውን ካቢኔም እንደገና አዋቀሩ። አብዛኛዎቹ የሚኒስትርነት ቦታዎችም የተቃውሞ እንቅስቃሴ በነበረባቸው የኦሮሚያና የአማራ ክልሎች ተወካዮች መያዛቸው ታየ። እስራኤል ለመፈጸም እንደገና በመራዘም ጭምር እስከ ሐምሌ 28 2009 የቆየው የአስቸኳይ ጊዜ አዋጅ ከተነሳ በኋላ ሁኔታዎች የተሻሻሉ መስለው ነበር። ብዙም ሳይቆይ ግን በያዝነው 2010 ዓ.ም ተምረት የተቃውሞ እንቅስቃሴዎችና አለመረጋጋቶች ተከሰቱ። ይህ በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች ከተፈጠረው የድንበር ችግር ጋር ተዳምሮ ሁኔታዎችን አወሳሰበ። ለህብረተሰቡ ጥያቄዎች ምላሽ ለመስጠት በሚል በመንግስት የተወሰዱ የተለያዩ እርምጃዎችም ግጭቶችን ሲያስቆሙ አልታይም። ለዚህ ምክንያቱ የችግሮቹ ስፋት መሆኑን የአዲስ አበባ ዩኒቨርሲቲው ፕሮፌሰር ካሳሁን ያምናሉ። ቅድም እንዳልኩት የነበሩት ችግሮች የተከማቹና በርካታ ናቸው። በአንድ እርምጃ ወይም በተወሰኑ እርምጃዎች በአጭር ጊዜ ውስጥ ሊስተካከሉ የሚችሉ አይደሉም። ለዚህ ደግሞ አንድ በቂ ፋታም አልተገኘም። በቂ ፋታም ተገኝቶ ቢሆን ኖሮ ደግሞ ምን ያህል ቁርጠኝነት ነበር የሚለውን በእርግጥ ለይቶ መናገር ያስቸግራል። ሰዎች አንዳንድ ክስመታዊ መሻሻሎችን በሚጠብቁበትና ይሄ ሊሆን ሳይችል በሚቀርበት ጊዜ የተለመደ የማዘናጊያ ስልት ነው። አሁንም መንግስት ቁርጠኛ አይደለም በሚል እንግዲህ ያየናቸውን ነገሮች ዶክተር ያቆብ እንደሚሉት ደግሞ የተወሰዱት እርምጃዎች በፊቱንም በቂ አልነበሩም። ይሄ እንደው ቁስልን ዝም ብሎ ሟሟሽ ነው እንጂ ሙሉ መድኃኒት መስጠት አይደለም እና ምንም መሻሻል ተብሎ የተወሰዱ እርምጃዎች ምንም መሻሻል አልነበሩም። ምናልባት ግፋ ቢል ሰዎች ነው የተቀየሩት፣ ፖሊሲው እንዳለ ነው። በህገ መንግስቱም ሆነ በፓርቲያቸውም ደምብ የተወሰኑ ነገሮች አሉ። ከዛ ልፍ ሊሉ አልቻሉም፣ ሊሉም አይችሉም ነበር እና ያደረገው ሰው ከመለወጥ በስተቀር ምንም መሻሻል ነው ወይም ለውጥ ነው ብሎ መደምደም የሚቻል አይደለም። መንግስት ከዚህ በኋላም የተለያዩ እርምጃዎችን ወስዷል። የፖለቲካ መሪዎችና ጋዜጠኞች የሚገኙባቸው በሺዎች የሚቆጠሩ ታሳሪዎችን መፍታቱ ይጠቀሳል። ይህ እርምጃ ጥሩ ጅምር ቢሆንም በቂ እንዳልሆነ የሚገልጹ አስተያየቶች ግን በስፋት ተደምጠዋል። የጠቅላይ ሚኒስትር ኃይለ ማርያም ደሳለኝን የሥልጣን መልቀቂያ ጥያቄ ከቀጠሉት ወቅታዊ ችግሮች አንጻር በስፋት የተነተኑም አሉ። ገዢው ፓርቲ ኢህአዴግ ግን ጠቅላይ ሚኒስትሩ ከፍተኛ ክፍተት የደፈኑና ኃላፊነታቸውን በሚገባ የተወጡ መሆናቸውን የገለጸው የኢህአዴግ ምክር ቤት ጽሕፈት ቤት ኃላፊ አቶ ሽፈራው ሽጉጤ ለአገር ውስጥ የመገናኛ ብዙሃን በሰጡት አስተያየት ይህንኑ ያንጸባረቁት በሀገር አቀፍ ደረጃም በኢህአደግ ተፈጻሚነት እና በኢህአደግ ምክትል ሊቀመንበርነት በኢህአደግ ሊቀመንበርነት ያደረጓቸውን ትልቅ አስተዋጽኦችንም ትልቅ ውቅና በመስጠት በዋናነት ደግሞ ባልተጠበቀና ባልታሰበ ሁኔታ ታላቁ መሪያችን ጓድ መለስ በተሰዉበት ጊዜ የተፈጠረውን የአመራር ክፍተትን በመሙላት በተመቸ እና ባልተመቸ ሁኔታ ውስጥ በመሆን አጠቃላይ ችግሮችን በመቋቋም አገሪቷና ህዝቦቿን በማስተባበር ድርጅቱንም ኢህአዴግን እንደ ግንባሬን በማስተባበር ለዚህ ደረጃ በማብቃታቸው ያለውን ታላቅ አክብሮትና ምስጋና በማቅረብ በተለይ ደግሞ የስልጣን እይታ ብልሽት አለበት ብለን በምናስብበት በዚህ ጊዜ በገዛ ፍላጎታቸው ስልጣናቸውን ለመልቀቅ የመወሰናቸው ትልቅ አዎንታዊነት እንደሆነ በመቀበል ይህንንም ድርጅታቸው ይህንንም ተቀብሎ ለኢህአዴግ እንዲቀርብ መወሰኑ ትልቅ አዎንታዊነት እና ተራማጅነት መሆኑን በመቀበል ውሳኔያቸውን ተቀብሎ ይህን መጨረሻ ውሳኔ መስጠት ለሚገባው አካል ለኢህአዴግ ምክር ቤት አስተላልፏል። ማለት ነው። ከአራቱም ብሔራዊ ድርጅቶች አርባ አምስት አርባ አምስት አባላት ያሉበት ብሔራዊ ምክር ቤት ቀጣዩን ጠቅላይ ሚኒስትር በሚስጥር ድምፅ አሰጣጥ እንደሚመርጥም አቶ ሽፈራው ጠቁመዋል። አሁን አገሪቱ ካለችበት ሁኔታ አንጻር የቀጣዩ ጠቅላይ ሚኒስትር ኃላፊነት እጅግ ከፍተኛ እንደሚሆን የተቃዋሚ መሪዎችና ተንታኞች ይናገራሉ። ከአቶ መለስም ሆነ ከአቶ ኃይለማርያም የበለጡ ፈተናዎች ይጠብቋቸዋል ባይ ናቸው። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና እኔ እንደሚገምተው ኢህአዴግ እስካሁን ድረስ ፈረንጆች የምሉት ቲንኪንግ ዊዝን ዘ ቦክስ የምሉት ነገር አለ እና ቲንኪንግ አውሳይድ ዘ ቦክስ ራሳቸው ሳጥን ውስጥ እያሰቡ ነው፣ ከራሳቸው ሳጥን ውጪም መፍትሄ እያሰቡ ነው የሚለው እኔ እስካሁን ድረስ ማንበብ እስከቻልኩ ድረስ ከራሳቸው ሳጥን አልወጡም። ይሄ የሚቀጥለው ጠቅላይ ሚኒስትር ከኢህአዴግ ሳጥን ሳይወጣ በሚሊዮኖች የሚቆጠሩ የኢትዮጵያ ወጣቶች መሰረታዊ ለውጥ እየጠየቁ ባሉበት ሁኔታ ያን መሰረታዊ ለውጥ ሳያመጡ ኢህአዴጎች ማለት ነው ይህንን ወጣት ማረጋጋት መቻልና ያለመቻል ነው። ወጣቱ መሰረታዊ ጥያቄ እየጠየቀ ነው። በተለይ ወጣቱ ኢህአዴግን ቀባብታችሁ ይለፉ የሚለው አይነት አይመስልም። ሳይሆን ማለ እስር ቤቶም ሲገመግሙ ከእስር ቤት ውጭም ከወጣቱ ፊት እያነበብኩ ማንበብ እንደቻልኩኝ እንደ ፖለቲካል ሳይንስ ተማሪም አስተማሪም ወጣቱ መሰረታዊ ለውጥ እየጠየቄ ነው እየፈለገ ነው። ይህንን ማን ያረጋግጋል ነው ትልቁ ፈተና። ይሱ ይመስለኛል፣ ኢህአዴግ የሚያቀርበው ጠቅላይ ሚኒስትር ይህንን ወጣት አረጋግቶ ሀገሪቷንና ህዝቦቿን ወደ ብሔራዊ መግባባት መምራት ይችላል አይችልም ነው። እሱ ፈተና ካለፈ ምናልባት ኢትዮጵያ ወደ ተሻለች ሁኔታ ልትሄድ ትችላለች። በዚህ ርዕስ ላይ ከመንግስትና ከገዢው ፓርቲ ባለስልጣናት ቃለ ምልልሶችን ለማግኘት ያደረግኩት ጥረት አልተሳካም። ከተሳካ ካነጋገርኳቸው ምሁራንና የፖለቲካ ሰዎች ተጨማሪ አስተያየት ጋር በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።